ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች ይህ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1430 መካከለኛ ሞገድ የሚደርሳችሁ ፕሮግራም ነው በቀጥታ የሚተላለፍላችሁን የዛሬ ረቡዕ የካቲት 26 ቀን 2006 ዓ ም ስርጭት ሰለሞን ክፍለ ያስተናግዳለሁ። ኃይሉ ታምራት ፕሮግራሙን ይመራልናል። አሁን የሰዓቱን ዋና ዋና የዓለም ዜና። እንደምን አመሻችሁ። ዜናውን የማሰማው አዲሱ አበበ ነኝ። የወቅቱ የሱዳን ግጭት በተቀሰቀሰበት በደቡብ ሱዳን ዋና ከተማ ዛሬ አዲስ ውጊያ ተጀምረዋል። ከደቡብ ሱዳን ዋና ከተማ ጁባ ወጣ ብላ በምትገኘው ጋይዳ ጦር ሰፈር ዛሬ ረቡ የተጀመረ ውጊያ መነሾ በደሞዝ አከፋፈል ውዝግብ የተቀሰቀሰ መሆኑን መንግስት አስታውቋል። መንግስት ሁኔታው በቁጥጥር ስር ውሏል ቢልም በጁባ የሰዓት አቆጣጠር ከቀጥር በኋላም ተኩስ ይሰማ ነበር። በውጊያ የሞተ ወይም የቆሰለ ስለመኖሩ ከመንግስት በኩል የታወቀ ነገር የለም። ይህ በእንዲህ እንዳለ የደቡብ ሱዳንን ችግር ለመፍታት የተጀመረ የሁለተኛው ምዕራፍና የመጀመሪያዊ ድርድር ስብሰባ መጠናቀቁ ተገለጠ። ተቀናቃኝ ወገኖች በልዩ ልዩ ሰነዶች ላይ መስማማታቸው እንዲሁም የሰላምና መረጋጋት ኃይሎችም እንደሚመደቡ ተነግሯል። በዚህ ላይ በሶስት ሰዓት ዘገባ ይኖረናል። በኦሮሚያ ዞን ሂጦሳ ወረዳ የተገነባውና ከአንዳንድ ወገኖች ተቃውሞ የተቀረበበት ያለው ሐውልት የፊታችን መጋቢት ወር እንደሚመረቅ የኦሮሚያ ክልላዊ መንግስት አስታወቀ። የተቆረጠ ጡት በተቆረጠ እጅ ላይ ተቀምጦ የሚታየው ሐውልት በገዥው ፓርቲ ኢህአደግና በአንዳንድ ተቃዋሚ ፓርቲዎች መካከል የልዩነት ምክንያት ሆኖ ቀጥሏል። የኦሮሚያ ክልል የባህልና ቱሪዝም ቢሮ ኃላፊ አቶ መሐመድ ጂሎ የሰጡትን መግለጫ መነሻ ያደረገ ዘገባ በሶስት ሰዓት ዜናችን እናቀርባለን። ምዕራባውያን ሀገሮች በዩክሬኗ ክሪሚያን ባህረ ገብ መሬት ሰላም የሚሰፍንበትን ሁኔታ እያመቻቹ ናቸው። በዚሁ መሰረት ዩናይትድ ስቴትስና ብሪታንያ የሩሲያንና ዩክሬንን ባለስልጣናት በግንባር ለማገናኘት ማንኛውንም ዲፕሎማሲያዊ ጥረት እያደረጉ መሆናቸውን የእንግሊዙ ውጭ ጉዳይ ሚኒስትር ዊሊያም ሄግ አስታውቀዋል። ሩሲያ ትናንት ረቡዕ ፓሪስ ውስጥ በተካሄደው የቡዳፔስቱ ስምምነት ቡድኖች ስብሰባ ላይ ከሚስተር ሄግም ሆነ ከዩናይትድ ስቴትሱና ከእንግሊዝ አቻዎች ጋር አልተገናኙም። ይህ በእንዲህ እንዳለ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ኪቭን በጎበኙበት ወቅት አገሪቱን ለመርዳት ቃል ገቡ። ሩሲያን ደግሞ ወታደሮቿን ከኪቭ እንድታስወጣ አለዚያ ግን ማዕቀብ ሊጣለባት እንደሚችል ገልጠዋል። የሩሲያው ፕሬዚዳንት ቭላዲሚር ፑቲን በበኩላቸው በዩክሬን ወታደሮችን እያስፋፉ ነው የሚለውን ክስ አስተባብለዋል። ይሁንና ወታደራዊ ኃይል የመጠቀም መብት አለኝ፣ ማዕቀብ መጣሉም የጉዳት ምላሽ ይኖረዋል ብለዋል። ሰሜን ኮሪያ እንደተዚህ ቀደሙ የአጭር ርቀት ሚሳይል ሞክረዋ ሁሉ አሁንም የኒክሌር ወይም የረዥም ርቀት ሚሳይል ልትሞክር እንደምትችል የደቡብ ኮሪያ መከላከያ ሚኒስቴር ዛሬ አስታወቁ። መከላከያ ሚኒስትሩ ኪም ኳንጂን ዛሬ ለምክር ቤቱ ባቀረቡት ዘገባ ደቡብ ኮሪያና ዩናይትድ ስቴትስ በዚህ ጉዳይ በተጠንቀቅ ላይ ናቸው ብለዋል። በመጨረሻም ቻይና ለመከላከያ የምታውለው በጀት በእጥፍ ማደጉ ተገለጠ። ጠቅላይ ሚኒስትሩ ሊ ኪንግዋንግ ይህን ዛሬ ይፋ ያደረጉት በዓመታዊው የምክር ቤት ጉባኤ ላይ መሆኑ ታውቋል። አድማጮች፣ ለሰዓት ዋለን ዜና አበቃ። ቆንጂ ይታየለ፣ ለዜናው አመሰግናለሁ። ከምሽቱ 3 ሰዓት በ22ና በ25 ሜትር ባንድ የአጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ ዜናዎች ጋር ትመለሳለች። ይህ በ1430 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዘገባ እናልፋለን። በኦሮሚያ ዞን ሂጦሳ ወረዳ የተገነባውና ከአንዳንድ ወገኖች ተቃውሞ እየቀረበበት ያለው ሐውልት የፊታችን መጋቢት ወር እንደሚመረቅ የኦሮሚያ ክልላዊ መንግሥት አስታውቋል። የተቆረጠ ጡት በተቆረጠ እጅ ላይ ተቀምጦ የሚታይበት ይህ ሐውልት በገዢው ፓርቲ ኢህአዴግና በአንዳንድ ተቃዋሚ ፓርቲዎች መካከል የልዩነት ምክንያት ሆኖ ቀጥሏል። የኦሮሚያ ክልል የባህልና ቱሪዝም ቢሮ ኃላፊ አቶ መሐመድ ጅሎ የሰጡትን መግለጫ መነሻ ያደረገው እስክንድር ፍሬው ተከታዩን ልኳል። በአርሲ ዞን ሄጦሳ ወረዳ የተገነባው የአኖሌ ሐውልት የመሠረት ድንጋይ የተቀመጠው የዛሬ አምስት ዓመት መሆኑን የኦሮሚያ ክልላዊ መንግስት መረጃ ያመለክታል። ይህ ሐውልት በመጪው መጋቢት ወር እንደሚመረቅ ዛሬ ለጋዜጠኞች መግለጫ የሰጡት የኦሮሚያ ክልል ባህልና ቱሪዝም ቢሮ ኃላፊ አቶ መሐመድ ጅሎ ገልጸዋል። እንደተባለው የብቀላም እንዳይደለ እንደተባለውም በለቅሶም የምንመረቅ ሳይሆን የበለጠ ተደስተን ያገኘነውን መብታችንን ይበልጥ ለማጠናከር መንቀሳቀስ እንዳለበት ህብረተሰባችን ተገንዝቦ በዚህ መልኩ እንዲሄድ ያው ዝግጅት እየተደረገ ነው። አብሮት የሚሰራውን ሙዚየም ጨምሮ 20 ሚሊዮን ብር እንደወጣበት የሚነገረው ሀውልት የተቆረጠ ጡት በተቆረጠ እጅ ላይ ተቀምጦ ያሳያል። ይህ ሀውልት እንዲቆም የተደረገው በአጼ ምኒሊክ ዘመነ መንግስት በአካባቢው ህዝብ ላይ የተፈጸመውን ሁኔታ ለማሳየት መሆኑን የኦሮሚያ ክልል ባህልና ቱሪዝም ቢሮ ኃላፊ አቶ መሐመድ ጅሎ አብራርተዋል። ይህ ቦታ እንደሚታወቀው የጨቋኙ ስርዓት የኦሮሞውን ህዝብ እንዲሁም ደግሞ የኢትዮጵያን ህዝብ በአጠቃላይ በአፈሙዝ ለመግዛት ባደረገው እንቅስቃሴ በኦሮሞ ህዝብ ላይም በተመሳሳይ መልኩ ነው እንግዲህ በጦር መሳሪያ በጦር አፈሙዝ ባህሉን፣ ቋንቋን እንዲተውና በአገዛዙ ስር እንዲሆን ያደረገበት ሁኔታ ነው አለው። ይሄ የታሪክ አሸራ ነው። ያንን ለማስታወስ እና በዛ አካባቢ የተጨፈጨፈ ህዝብ አለ ጡታቸው ተቆርጠ እናቶች ጡታቸው ተቆርጠዋል፣ ወንዶች ደግሞ ብልታቸው ተቆርጠዋል። የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ ወደ መንግስት ስልጣን ከመጣ ጊዜ ጀምሮ በተለያዩ አካባቢዎች እየተገነቡ ያሉ ሀውልቶች በሀገሪቱ የፖለቲካ ኃይሎች መካከል የልዩነት ነጥብ ሆነው ቀጥለዋል። በቅርቡ የሚመረቀው የአኖሌ ሀውልትም ከአንዳንድ የፖለቲካ ፓርቲዎች ተቃውሞ አስከትሏል። የሀውልቱ ግንባታ የኦሮሞ ህዝብ ፍላጎት አይደለም ያለው መኢአድ እንዲፈርስ መጠየቁ ይታወሳል። እነዚህን የተለያዩ አስተያየቶች መነሻ በማድረግ ከአቶ መሐመድ ጅሎ ጋር ያደረግኩትን ሰፋ ያለ ውይይት ነገ በስፋት እመለስበታለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ወደ ቀጣዩ ዘገባ እናልፋለን። የዩናይትድ ስቴትስ መንግሥት በየዓመቱ የሚያወጣው የሰብአዊ መብት ይዞታ በተግባር የውጭ ጉዳይ ፖሊሲን የሚቃኝ ከሆነ በእጅጉ ተስፋ ሰጭና አበረታች ነው ሲሉ የሰብአዊ መብት ተሟጋች ድርጅቶች አስታውቀዋል። በርካታ የዓለም መንግሥታት በሰብአዊ መብቶች ላይ የጠበቀ ጫና በማድረግ ላይ ናቸው ሲል ኢትዮጵያን፣ ኤርትራንና ሶማሊያን ጨምሮ መንግሥታት አደረሷቸው ያሏቸውን የመብት ጥሰቶች ሪፖርቱ ዘርዝሯል። ሄኖክ ሰማግዜር ዘገባውን ያቀርባል። ይህ ዓመታዊ የሰብአዊ መብት ይዞታ ዘገባ በበርካታ የሲቪል ወይም የዜጎች ነጻነቶች አምዶች የተፈጸሙ ጥሰቶችና የአሰራር ግድፈቶችን የሚጠቁም ነው። ባሳለፍነው አንድ ዓመት የሰብአዊ መብት ይዞታ የሚወቀሱት አገሮች በፖለቲካ አለመረጋጋትና አምበገነናዊ ስርዓት የተጠመዱ መሆናቸውን ዘገባው ያስረዳል። የሰብአዊ መብት ተሟጋጅ ድርጅቶች ይህ ሪፖርት በጣም ጠቃሚ እንደሆነ አስምረው ለውጥ ሊያመጣ የሚችለው ግን በተግባር የዩናይትድ ስቴትስ መንግሥት የውጭ ፖሊሲ መቃኘት ሲችል ነው ብለዋል። ከሁሉም በላይ ደግሞ የሰብአዊ መብት ጥሰት የሚታይባቸው ሀገሮች በሀገር ውስጥ ፖሊሲዎቻቸው ለውጥ እንዲያመጡም ጠይቀዋል። የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ጆን ኬሪ ዓመታዊ የሰብአዊ መብት ዘገባውን ይፋ ሲያደርጉ ባሰሙት ንግግር ዩናይትድ ስቴትስ ፍጹም ዴሞክራሲያዊና የመብት ጥበቃ ችግሮች ሳይኖሩባት ለመመጻደቅ በማሰብ አይደለም ሪፖርቱን ያወጣችው ብለዋል። ዛሬ ይህንን ዘገባ በሌሎች አገሮች ላይ ይፋ ስናደርግ ከፍ ባለ ደረጃ መብት መጠበቅን ለራሳችንም ባወጣነው መርህና መስፈርት ነው ተጠያቂነት በሀገራችንም እንዲኖር እንሻለን። እኛ ፍጹም ነን ማለት አይደለም። ስለ ሰብአዊ መብት የምንቆረቆረው በሌሎች መንግስታት ላይ ለመመጻደቅ ሳይሆን የሰዎች ስቃይ ከልብ ስለሚያሳስበን ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ በዚህ ንግግራቸው በዓለም ዙሪያ የሰብአዊ መብቶች እንዲከበሩ የመናገር እንዲሁም የፖለቲካ ነጻነቶች በጸና መሠረት ላይ እንዲቆሙ የሚታገሉ ሰዎችን ስም ሲጠሩ በኢትዮጵያ በእስር የሚገኘው እስክንድር ነጋን ከዓለም የመብት ታጋዮች ተርታ አሰልፈውታል። እስክንድር ነጋ በኢትዮጵያ ስለ መናገር ነጻነት የሚጽፍ ነው። ከላይ የጠቀስኳቸው ግለሰቦች ከማንኛውም ጊዜ በላይ የሚያስፈልገንን የሞራል የስብዕና አመለካከት ጠባቂዎች ናቸው። የጋዜጠኛ ተሟጋች ድርጅቱ ሲፒጄ የዩናይትድ ስቴትስ መንግሥትን ጨምሮ የዓለም መንግሥታትን የጋዜጠኞች ይዞታና የመናገር ነጻነት መብት መከበር ይከታተላል። የምሥራቅ አፍሪካ ወኪሉ ቶም ሮድስ ጆን ኬሪ ስለ እስክንድር ነጋ መናገራቸው ተስፋ ሰጪ ነው ይላሉ። ለመጀመሪያ ጊዜ ይመስለኛል ጆን ኬሪ ኢትዮጵያዊ ጋዜጠኛን በዓመታዊ ዘገባው ሲጠቅሱ፣ ይሄ ለእኛ ተስፋ ይሰጠናል። ጉዳዩን አትኩረው እንደያዙትም ይጠቁመናል። በእርግጥ ምን ለውጥ እንደሚያመጣ በጊዜ የምናየው ይሆናል። አሁን ግን በኢትዮጵያ የጋዜጠኞች መብት እንዲከበር ያላቸውን ጽኑ ፍላጎት ያመላከተ ነው። የዩናይትድ ስቴትስ መንግሥት በየዓመቱ የሚያወጣው የሰብአዊ መብት ይዞታ ባለፈው ሳምንት ይፋ ሲሆን፣ ባለፈው አንድ ዓመት እጅግ አስከፊ የሰብአዊ እልቅቶችና የመብት ጥሰቶች የታዩበት ነው ሲል በሶሪያ፣ በማዕከላዊ አፍሪካ ሪፐብሊክ፣ በደቡብ ሱዳን ማሊ፣ ሶማሊያ እንዲሁም ሌሎች አካባቢዎች ሰላማዊ ሰዎች በጦርነት ተጠምደው ህይወታቸውን ሲያጡ፣ ሲሰደዱ፣ መብቶቻቸው ሲጣሱ መክረሙን ነው የዩናይትድ ስቴትስ መንግስት በዚህ ዓመታዊ ሪፖርቱ ያተተው። በዚህ ጉዳይ ላይ ለመነጋገር አቶ ዳንኤል በቀለ የሁማን ራይትስ ዎች የአፍሪካ ክፍል ኃላፊ መስመር ላይ ይገኛሉ። እንደምናመሹ ጤና ይስጥልኝ ሄኖክ። እንደምናመሻ ደህና። በቅድሚያ እንግዲህ በተለይ የሰብአዊ መብት የሚጣስባቸው አገሮች በአፍሪካ ውስጥ የተጠቀሱትን እና የዩናይትድ ስቴትስ መንግስት ያወጣውን መግለጫ ሁማን ራይትስ ዎች እንዴት ያየዋል? አመሰግናለሁ ሄኖክ። ይህ የአሜሪካ መንግስት በየአመቱ የሚያወጣው የሰብአዊ መብት ዘገባ የሁማን ራይትስ ዎች በአፍሪካ ውስጥ የሚሰራባቸው አገሮች ውስጥ ከሚያወጣው ዘገባ ጋር በማነጻጸር ስመለከተው ሁማን ራይትስ ዎች ከሚወጣው ዘገባ ጋር ብቻ ሳይሆን ሌሎችም ተመሳሳይ ዓለም አቀፍ የሰብአዊ መብት ድርጅቶች፣ የሀገር ውስጥ የሲቪል ማህበረሰብ ድርጅቶች፣ የአውሮፓ ህብረት፣ የአፍሪካ ኮሚሽን ስለ ሰብአዊ መብት ጉዳይ ከሚያወጣው ሪፖርት ጋራ በአብዛኛው የትንተናው ከእነዚህ ሁሉ ዘገባዎች ጋራ የሚስማማ እና በእነዚሁ ድርጅቶች የተለያዩ ድርጅቶች ሲተላለፍ የነበረውን የሰብአዊ መብት ጥያቄ ጉዳይ የሚያጠናክር መልእክቱ ትክክለኛ መሆኑን የሚያስረዳ ከነዚህ ሁሉ ትንተናዎች ጋራ የሚስማማ ነው ማለት ይቻላል። እንግዲህ እስቲ በአፍሪካ ቀንድ ጉዳዮች ላይ እናተኩር፣ በኢትዮጵያ በኤርትራና በሶማሊያ ቀዳሚውን ኢትዮጵያ እናድርግና በኢትዮጵያ ህጋዊ ያልሆነ የዘፈቀደ ግድያ በሶማሌ ክልል በኢትዮጵያ የጸጥታ ኃይሎች ይፈጸማል ይላል። ህጋዊ ባልሆነ መንገድ የሚታሰሩ በርካታ ሰዎች አሉ፣ ደብዛቸው የሚጠፋ ሰዎች አሉ ይላል ይህ ሪፖርት። በኢትዮጵያ ያለ ፍርድ ቤት ትእዛዝ በዘፈቀደ የሚታሰሩ ሰዎች ቁጥር በእጅጉ በእጅጉ መበራከቱንና የስራ አያያዙ የከፋ መሆኑን ነው የዩናይትድ ስቴትስ መንግስት ያተተው። እንዴት ታዩታላችሁ ይህንን እናንተም በዘገባችሁ እንደተመለከታችሁት? አዎ፣ ሄኖክ አሁን ልክ ቀድሜ እንዳልኩት ይህ ሪፖርት የወጣው ከአሜሪካ መንግስት ነው። ነገር ግን ከአሜሪካ መንግስት ቀደም ብሎ በርካታ ዓለም አቀፍ የሰብአዊ መብት ድርጅቶች፣ በአፍሪካ ውስጥ የሚገኘው የአፍሪካ የሰብአዊ መብት ኮሚሽን፣ የአውሮፓ ኮሚሽንም፣ የአገር ውስጥ የሲቪል ማህበረሰብ ድርጅቶች እና ሚዲያ እንዲሁም አንዳንድ በኢትዮጵያም በአፍሪካም በአውሮፓም በአሜሪካም የሚገኙ የተለያዩ የጥናትና የምርምር ተቋሞች በሙሉ እነዚህን የሰብአዊ መብት ስጋቶች፣ እነዚህን የሰብአዊ መብት ጥሰቶች፣ እነዚህን የሰብአዊ መብት ጉዳዮች በዝርዝር ሲዘግቡ ቆይተዋል። ስለዚህ አሁንም የወጣው መረጃ በኢትዮጵያም ሆነ በኤርትራም ሆነ በሶማሊያም ሆነ በተለይ እነዚህን ሶስት ሀገሮች ከአፍሪካ ቀንድ አካባቢ ብለህ የጠቀስካቸውን በሚመለከት እየቀረበ ያለው የሰብአዊ መብት አሳሳቢ ሁኔታ ከነዚህ ሁሉ ከተለያዩ ወገኖች በገለልተኛ መንገድ እያንዳንዳቸው ድርጅቶች ወይም አካሎች አድርገው በየራሳቸው መንገድ አድርገው ከሚያወጧቸው ዘገባዎች ጋራ የተስማማ ነው። ይህም የሚያረጋግጠው ደግሞ በኢትዮጵያ መንግስት ወይም በኤርትራ መንግስት ወይም ደግሞ በሶማሊያ ባለው መንግስት በአገራቸው ውስጥ የሰብአዊ መብት ችግር የለም ብለው በደፈናው የሚሰጡት መልስ ትክክል ያልሆነ መሆኑን እና ይልቁንም ደግሞ በአብዛኛው ማስረጃው የሚያመለክተው አሳሳቢ የሆነ የሰብአዊ መብት አያያዝ ሁኔታ በእነዚህ ሁሉ ሀገሮች ውስጥ ይበልጥ ስር እየሰደደ መሆኑን የሚያመለክት ነው። እንግዲህ ለአድማጮቻችንም ለመግለጽ ያህል በኢትዮጵያ ተጨማሪ በመናገር ነጻነት በተለይ በፖለቲካ ተቃውሞና በግለሰብ ነጻነቶች ዙሪያም የኢትዮጵያ መንግስት የተወቀሰባቸው በርካታ አምዶች አሉ። ወደ ኤርትራ በኩል ደግሞ ስንዞር በመግቢያው ኤርትራን የሚገልጻት ይህ የዩናይትድ ስቴትስ መንግስት ዓመታዊ ሪፖርት ጥቅስ የኤርትራ መንግስት ፍጹም ማዕከላዊ በሆነው አምባገነናዊ የፕሬዚዳንት ኢሳያስ አፈወርቂ ቁጥጥር ስር ላይ ይገኛል በማለት ይገልጻታል። ሶማሊያን ደግሞ በርካታ ሰዎች በጦርነት የተጠመዱ የሚወሰዱባት የሚሰደዱባትና የሚገደሉባት ሀገር እንደሆነች ነው። ከሌሎች መስፈርቶች ጋር አያይዞ እንዲያው በአጠቃላይ ይህንን ካነበብን ከሰማን በኋላ አስቀድመው እንደጠቀሱት አቶ ዳንኤል በርካታ የሰብአዊ መብት ድርጅቶች፣ የጋዜጠኞች መብት ተከራካሪ ድርጅቶችም እነኚህን ሁኔታዎች ሲያወግዟቸው የቆዩ ጉዳዮች ናቸው። ምን ፋይዳ አለው የዩናይትድ ስቴትስ መንግስት ይህንን ማውጣቱ? የአሜሪካ መንግስት ወይም የሌላ የውጭ አገር መንግስት ሊኖረው የሚችለው ሚና ውስን ነው። የእነዚህ ሁሉ ሀገሮች የሰብአዊ መብት ሁኔታ ሊሻሻል ወይም ሊለወጥ የሚችለው በሀገሮቹ ውስጥ ከውስጥ ሊመጣ በሚችል የሰብአዊ መብት አጠባበቅ ሁኔታን የማሻሻል እርምጃ ነው። ነገር ግን ከአሜሪካ መንግስትም ሆነ ከሌሎች ጉዳዩ ይመለከተናል ከሚሉ መንግስታት ወይም ከተባበሩት መንግስታት፣ ከዓለም አቀፍ ድርጅቶች፣ ከሰብአዊ መብት ንቅናቄ ቡድኖች የሚወጡት ትንተናዎችና መረጃዎች በሙሉ ግን ጠቀሜታ አላቸው በአንድ በኩል የሰብአዊ መብት ችግሩ ጉዳዩ፣ ሁኔታው እንዳይረሳ መንግስት ሊሰጠው የሚገባው ትኩረት እንዳይቀንስ፣ መንግስት የበለጠ ትኩረት እንዲሰጠው እና መፍትሄ እንዲፈልግ ለማበረታታት ጫና ለማድረግ ጠቃሚ ነው፣ አስፈላጊ ነው። በሌላ በኩል በሰብአዊ መብት ጉዳይ ወይም ደግሞ ለሀሳብን በነፃነት መግለጽ ጉዳይ በእስር ቤት ለሚገኙ ጉዳት ለደረሰባቸው ወገኖች፣ ቤተሰቦቻቸው፣ ለተጎዱ ወገኖች የነዚህ ሁሉ ሰዎች መስዋዕትነት ወይም ጉዳት ወይም በእስር የሚገኙ ሰዎች ጉዳይ መረሳት ስለሌለበት ለዚህ ጉዳይ ድምጽ መስጠት አስፈላጊ ስለሆነ በዚህ መልኩም ጠቀሜታ አለው። በሌላ በኩል ደግሞ በተለይ አሜሪካ መንግስት ወይም የአውሮፓ መንግስት የልማት አጋሪ ነው ወይም ደግሞ የጸጥታ አጋሬ ነው ብሎ ለሚያስባቸው መንግስታት ለምሳሌ ኢትዮጵያ አንዱ ነው። የኢትዮጵያ መንግስት ከአሜሪካ መንግስት ጋራ በጣም ብዙ ቁርኝ ግንኙነትና ቁርኝት እንዳለው ይታወቃል። በልማት ስራ ብቻ ሳይሆን በጸጥታና ደህንነት ጉዳይ ማለት ነው። ስለዚህ የአሜሪካ የኢትዮጵያ መንግስት የልማት አጋሪ ነው፣ የጸጥታ አጋሪ ነው ብሎ ከሚያስበው ከአሜሪካ መንግስት ራሱም ስለ ሰብአዊ መብት ሁኔታ መስማቱ ችግሩን ትኩረት እንዲሰጥ ያበረታታዋል ብለን ተስፋ እናደርጋለን። ሌሎች አካሎች ብዙ ጊዜ ሲናገሩ ሐሰተኞች ናቸው፣ ውሸተኞች ናቸው ተብለው ይባላል። ለነገሩ የአሜሪካ መንግስትም በሚያወጣው ሪፖርት ላይ የኢትዮጵያ መንግስት ሐሰት ነው ሲል መግለጫ ከዚህ በፊት ሲሰጥ እንደነበረ ይታወቃል። ነገር ግን የአፍሪካ መንግስታት ከልማት አጋሮቻችን፣ የጸጥታ አጋሮቻችን ናቸው ብለው ከሚያስቧቸው መንግስታት ይህንን መልእክት መስማታቸው ይጠቅማል ብለን እናምናለን። እንግዲህ በዩናይትድ ስቴትስ በኩል ያለውን ያው በአፍሪካ ሀገሮች በራሳቸው በውስጥ ሊመጣ የሚገባ የፖሊሲ ለውጥና የሰብአዊ መብት ይዞታ የማሻሻል ፕሮግራሞች በእነሱ ያለ ሆኖው እንግዲህ የስራ አስፈጻሚው ማለትም የኦባማ አስተዳደር ያወጣውን የሰብአዊ መብት ይዞታ አስመልክቶ ነው የተነጋገር ነው። እንደሚታወቀው ለማስታወስ ያህል የዩናይትድ ስቴትስ ኮንግረስ የበጀት አጽዳቂ ኮሚቴ በ2014 በአሁኑ የአውሮፓውያን አመት ማለት ነው ባጸደቀው የኦምኒበስ ህግ የኢትዮጵያ መንግስት የሰብአዊ መብት ይዞታውን እንዲያሻሽል ቅድመ ሁኔታን ያስቀመጡ በተለይ የወታደራዊ እርዳታና የሰብአዊ ረዴትና የልማት እርዳታዎችን ከነኚህ ሁኔታዎች ጋር ቅድመ ሁኔታ የሚያስቀምጥ ህግ ማሳለፉ ይታወሳል። ለምሽቱ ማብራሪያውን የሰጡን አቶ ዳንኤል በቀለ የሁማን ራይትስ ዋች የአፍሪካ ክፍል ኃላፊ ናቸው። ለጊዜው ታመሰግናለሁ አመሰግናለሁ። ኢትዮጵያውያን በአሜሪካ ቀጣዩና የመጨረሻው ቀንብር ነው። የፕሮግራሙ አዘጋጅና አቅራቢ አዲሱ አበበ ዛሬ የሚያቀርበው ከአንድ የመካነ ኢየሱስ ቤተ ክርስቲያን ካህን ጋር ያደረገውን ውይይት ነው። ቄስ በሪሁን መኮንን ይባላሉ። በቨርጂኒያ መድኃኔዓለም የኢትዮጵያ ወንጌላዊት ቤተ ክርስቲያን አገልጋይ ቄስ ናቸው። ቄስ በሪሁን አንድ ለየት ያለ ዘመቻ ጀምረዋል። ከገባ ሳምንት የሆነውን የሁዳዴ ጾም ከክርስቶስ ክርስቲያኖች ጋር መጾም ያስፈልጋል የሚል ነው ዘመቻው። እንደ ቄስ በሪሁን ገለጻ ከሆነ በአሁኑ ወቅት አያሌ የወንጌላውያን ወይም የፕሮቴስታንት አማኞች ሁዳዴን እየጾሙ ናቸው። ቄስ በሪሁን ይህን ለምንና እንዴት ጀመሩት? የአዲሱ መነሻ ጥያቄ ነው። ቄስ በሪሁን ይመልሳሉ። ጳና ብላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምጠራውን ጾም በአንድነት እንድንጾም ነው ጥሪውን ያቀረብኩት። የአምስት ዓመት እቅድ ብዬ ነው ያዘጋጀሁት። አሁን ሁለተኛ ዓመቱ ነው እና የሚቀጥሉትን ሶስት ዓመታት ነው በእኔ ፕሮግራም የያዝኩት። ይሄ ጾም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከሺዎቹ ዓመታት በላይ አብሮ የመጣ ጾም ነው። ወንጌላውያን አማኞች ደግሞ ጾም ይጾማሉ። የግል ጾም አላቸው። የህብረትም ጾም አላቸው። አሁን ደግሞ አልፎ አልፎ ሀገራዊ ጾምም የሚታወጅበት ጊዜ አለ። እንግዲህ ይሄን ጾም መጾም ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ጋራ ያስፈለገበት ምክንያት ጾሙ መጽሐፍ ቅዱሳዊ ጾም ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው ጾም ነው ለዚህ ነው ቤተ ክርስቲያኗም አብይ ጾም ብላ የጠራቸው እና በአንድነት እንድንጾም ነው ጥሪውን ያቀረብኩት የሚያቀራርብ ጾም ነው ህብረት የሚያመጣ ጾም ነው ይሄ ጾም ይሄ ጾም መጽሐፍ ቅዱሳዊ ጾም ነው ችግር ተብሎ ከተጠራ አለመጾሙ ነው እንጂ መጾማችን ችግር አይደለም ሁለተኛ ደግሞ ጾም የሚጾመው ለምንድን ነው? ሀገራዊ ጾም የሚጾመው መጽሐፍ ቅዱስ እንደሚያሳየው በሀገር ላይ ችግር ሲመጣ ሀገራችን እንዳያችሁ በጣም ባለፉት ጊዜያት በአረብ ሀገራት የደረሱብን መከራዎች፣ በአፍሪካ ሀገሮች የሚደርስብን መከራ፣ ያለብን የኢኮኖሚውን ችግር እንደዚሁ እንትን ለማለት ወደ እግዚአብሔር ፊት በአንድነት መቅረብ ነው። ሌላው ከቤተ ክርስቲያን ጋራ በአንድነት መጾሙ፣ በህብረት መጾሙ ከዚህ ትልቅ ቤተ ክርስቲያን ጋራ መረከት ነው ከሚል ነው። አሁን የኦርቶዶክስ ቅዱስ ቤተ ክርስቲያን የሁዳዴን ጾም ከጀመረች ዛሬ ንናር ሶስት ንዋይ ረቡ አስረኛ ቀን ላይ ነን። እንደ ኦርቶዶክስ ጾመ ሕርቃን ተብሎ የሚጠራውን የንጉሥ ጾም የሚባለውን እሱንም ጨምራችሁት ለመጾም ነው ወይንስ አርባውን ቀን ብቻ ነው። እኔ ሀሳቡን ያቀረብኩት ቤተ ክርስቲያኒቱ ባዘዘችው መሰረት በአንድነት እንድንጾመው ነው፣ ምንም ሳናስቀር ማለት ነው። ምክንያቱም አይቸዋለሁኝ በሙሉ የተደረደሩት መጽሐፍ ቅዱሳዊ ጾሞች ናቸው፣ በእያንዳንዱ ሳምንት ላይ ያሉ። ስለዚህ ብንጾመው ይጠቅመናል እንጂ የሚያመጣው ሁለኔ የሚፈጥርብን ህጸጽ ስለሌለ በአንድነት እንድንጾመው ነው ጥሪውን ያቀረብኩት በመላው ዓለም ለሚገኙ የወንጌላውያን ቤተ ክርስቲያን አማኞች በሙሉ ጥሪውን ያቀረብኩት በመላው ዓለም በዚህ በኢሜይል የሚደርሱ በስልክ የሚደርሱ መልክቶች አሉ። በመላው ዓለም በሚሊዮን የሚቆጠሩ ወንጌላውያን አማኞችም ባለፈው ዓመትም ዘንድሮም እየጾሙ ነው። የአጽዋጽዋሙ ሁኔታ ስቀስ በር ይሁን ለምሳሌ ኦርቶዶክስ ረቡዕና ዓርብ ይጾማሉ። ፍልሰታ የተለያየ ጾም አለ። ከዛ ውጭ ግን የንበለ የፕሮቴስታንት አብያተ ክርስቲያናት ምናልባት እርስዎም ያሉበት የመካነ ኢየሱስ በፈለገው ጊዜ መጾም ይችላል የሚል ነገር አለ ለምሳሌ ቅዳሜ ጠዋት ተነሶ ጾም ይፈልጋለ፣ ሐሙስ መጾም ይፈልጋለ። እና ይሄ የጾም ፍቺና ትርጉም የእርሶ ቤተ ክርስቲያንና የኦርቶዶክስ ቤተ ክርስቲያን ያላቸውን ልዩነትና መመሳሰል ልብ ብለውታል? እንዴት ያውታል? በመጀመሪያ አሁን ይሄንን አስተያየት የምሰጠው የኢትዮጵያ ወንጌላዊት ቤተ ክርስቲያን መካን እርሱን ወክዬ አይደለም። መድሀን ያለም የኢትዮጵያ ወንጌላዊት ቤተ ክርስቲያንን በመወከል ነው የምናገረው። የቨርጂኒያ አሁን የእርሱ ያሉበት የሚመሩት አዎ መመራውን በሱን ወክዬ ነው የምናገረው። እንግዲህ የወንጌላውያን አማኞች ቅዳሜም የሚጾሙ አሉ። ሐሙስም ሮብም የሚጾሙ ሰዎች አሉ። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ደግሞ መደበኛ የሆነ የአርብና የሮብ ጾም አለ እንዲሁም ደግሞ ተመሳሳይ ሌሎቹም ጾሞች አሏቸው። እኛ አሁን እያደረግን ያለ ነው፣ በሚያቀራርቡን ጉዳዮች ላይ እንቀራረብ ነው። እኔ ከሁለቱም የታየኝ ደጋግ ነገሮች ናቸው የታዩ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በጣም ውብ የሆነ የአጽዋም ስርዓት ነው የታየኝ። ከዚህ ከወንጌላውያን አማኞችም እንደዚሁ። ይሄ እንዳለ ሆኖ ስጋና ቅቤ አለመብላት፣ እነዚህ የእንስሳት ተዋጽኦ የሚባሉትን መጽሐፍ ቅዱሳዊ እንትን አለው መልክ አለው። በነብዩ በዳንኤል ዘመን ከቅባትና ከመሳሰሉት ራሱን ከልክሎ በጥራጥሬ ጾመዋል። ቅዱስ ዳዊትም ደግሞ ራሴን ከቅቤና ከስጋ ከለከልኩኝ ብሎ ይሄንኑ አይነት ጾም ተጽሟል። በዚህ በአሜሪካን አገርም በዚህ በምዕራቡ ሀገርም የሚደረግ ነገር አለ ራሳቸውን ከሚወዱት ነገር ቡና አልጾምም ይላሉ። ወተት አልጠጣም ጾም አለሁ ይላሉ። እንደዚህ የተለያዩ የሚሰጡባቸው ጊዜዎች አሉ። ሆኖም ግን ጾም ራስን በእግዚአብሔር ፊት ማዋረድ ስለሆነ ቤተ ክርስቲያኒቱ ከቅቤና ከስጋ ራሷን ከልክላ የምትጾመውን ጾም ከልብ ማዋረድ ጋራ የዝቅ ከማለት ጋራ ወንጌላውያን አማኞችም ገብቷቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምእምናንም ገብቷቸው በአንድነት እንዲጾሙት ነው ጥሬን ያቀረቡት። በዚህ እርስዎ በጀመሩት ሐሳብ ከኦርቶዶክስም ሆነ የእርስዎን ዐይነት እምነት ከሚከተሉ ወንድሞች ወይም አባቶች ምን ዐይነት አስተያየት አገኘው? ጠቅለል አድርጌ ሐሳቡን ለማቅረብ ይሄ ሐሳብ መጽሐፍ ቅዱሳዊ ሐሳብ ነው። ስለዚህ ለሚመለከታቸው መሪዎች በመጀመሪያ ለወንጌላውያን አብያተ ክርስቲያን ለእኔ ደግሞ መሪዎች ለኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ መሪዎች ይመለከታቸዋል። ለምላቸው ለትላልቅ ለመንፈሳዊ መሪዎች አማክር ያለው ሐሳቡን ይሄ ጾም መጽሐፍ ቅዱሳዊ ጾም ነው። አብረን በአንድነት ብንጾም እግዚአብሔር ያዝንብናል ወይ እግዚአብሔር ይቆጣል ወይ? አንደኛ ሀገራዊ መቀራረብ ያመጣል። ሁለተኛ መንፈሳዊ ረድኤት ያመጣል ምንድን ነው ሊያመጣ የሚችለው? በእኔ ጥናት መጽሐፍ ቅዱስ ናት ብዬ እንዳየሁት ቴዎሎጂካል በድ በስነ መለኮት እይታ ችግር የለውም። ምን ትመክሩኛላቸው አቅርቤያለሁ፣ ለሚመለከታቸው አካሎች የሰጡኝ በስነ መለኮት መመዘኛ ምንም ችግር እንደሌለው አካሄድ ላይ ግን ጥንቃቄ ማድረግ እንደሚያስፈልግ ነው። በዙ ዙሪያ ነው የተነጋገርኩት። ከእናንተ ከእርስዎ ቤተክርስቲያን በኩል ማለት ነው ከወንጌላዊን አብያተ ክርስቲያን በርከት ካሉት መሪዎች ጋር ከኦርቶዶክስስ እድል አግኝተዋል ለመነጋገር? ምንስ አገኙ? ምን መልስ አገኙ? ለመጾም መነሳቴን ከላይ ባለልም፣ ለመጾም መነሳታችንን ወደውታል። ከምን አንጻር እንደሆነ እንደዚህ አሁን አንተ እንደጠየከኝ አንዳንድ ጥያቄዎችን ጠይቀውኛል። ለመጾም ተነሳው የተነሳውበት ዋነኛ ምክንያት ብዬ አንዳንድ ነገሮችን ለማስረዳት ሞክር ያለሁኝ እና የኔንም አካሄዴን ስለሚያውቁ ጥሩ ግንዛቤ ያላቸው ይመስለኛል። ወደፊት ይህን ሀሳብ ለማጠናከር እና መልክ ለማስያዝ ለምሳሌ በሚቀጥለው ዓመት በአንድ አይነት መልክ ጾሙ ታውጆ ስራ ላይ ይውል ዘንድ ጥረት ያደርጋሉ፣ ይቀጥላሉ። ሰዎች ወደፊት አግኝተው በአካል በደንብ ለመነጋገር እና መስመር ለማስያዝ ያቅዳሉ። አዎ እንግዲህ በእኔ ደረጃ የአምስት አመት እቅዴ ነው ይሄ፣ መጽሐፍ ቅዱስ እውቀት አለኝ የሚለው አካል ጾም የተወውን ወደ ጾም መመለስ፣ ምናልባት እንዳው ደግሞ እየጾመ በልማድ የሚጾም ያለ መጽሐፍ ቅዱስ እውቀት ካለ እነሱን ወደ መጽሐፍ ቅዱሳዊ እውቀት መመለስ፣ ሁለቱን ወደ እሱ አቅጣጫ ከመጣም በኋላ በአንድነት አብይ ጾም ምንድን ነው የሚል ከሚመለከታቸው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንቶችን በመጋበዝ ከኢትዮጵያ ወንጌላውያን አብያተ ክርስቲያን አማኞች እንደዚሁ የስነ መለኮት አዋቂዎችን በመጋበዝ ፓናል ዲስካሽን በማድረግ ምክክሮችን በማድረግ በዚህ በእኔ የማስተላልፍበት ቴሌቪዥን ጣቢያ አለ። እንዲሁም በሌሎች ሚዲያዎችንም በመጠቀም በፊታችን ባሉት የጾም ጊዜዎች ለመስራት እየተንቀሳቀስኩ ነው ያለሁት በጾሙ ጉዳይ ላይ አብይ ጾምን እንድንጾም ጥሪውን የሚያቀረብኩት ዘንድሮ ኢትዮጵያ አልሄድኩኝም። በአንዳንድ ምክንያቶች በቴሌቪዥን ነው ጥሪውን ያቀረብኩት እና ሰው ይከታተላል። ኤልሻዳይ ተብሎ የሚጠራ ቴሌቪዥን አለ። ባለፈው ዓመት ኢቤስ ቴሌቪዥን ነበር የማስተላልፈው። ባለፈው ዓመት ኢቤስ ተቋርጦ ስለነበረ አሁን በኤልሻዳይ ቴሌቪዥን ነው መልክቶቼን እያስተላለፍኩ ያለው። ቅዳሜ በኢትዮጵያ አቆጣጠር በኢትዮጵያ አቆጣጠር ከቀኑ አስራ አንድ ሰዓት ላይ ነው የእኔ ትምህርቶች የሚተላለፉት፣ አምስት ፔም የሚባለው እንደማለት ሌላው በዚህ ሀገር ፋይፍ ፒኤም፣ በአምስት አምስት ፒኤም። እሺ፣ የስንት ሰዓት ፕሮግራም ነው? የስንት ደቂቃ ነው? ይሄንን አሁን እርስዎ የጀመሩት የክርስትና እምነት ተከታዮች ህብረት ይኖራል። ቢያንስ በጾሙ ብለው ጾሙ ብቻ ነው የጀመሩት ወይንስ ሌላ በቅዳሴ ስነ ስርዓት፣ በጸሎት ስነ ስርዓት፣ በስብከት ስነ ስርዓት የመቀራረብ እቅድ ይኖር አለዎት እርሶ? ይሄ በጣም ዋነኛ ጉዳይ ነው። ከዚች ከኢትዮጵያ ኦርቶዶክስ ቤተክርስቲያን ብዙ ልንማረው የሚገባ ጉዳይ ያለ፣ ትልቅ ቤተክርስቲያን ነች ከብሉይ ኪዳን ጀምራ ከጁዳይዝም ከአይሁድ እምነት ጀምራ እስከ ክርስትና ድረስ ሰፊና ሀብታም ታሪክ ያላት ቤተ ክርስቲያን ነች። ረጅም ዓመት የሄደ በመላው ዓለም በየትኛውም ዓለም የለም የዚህ አይነት አካሄድ። ስለዚህ ለጊዜው በአብይ ጾም እንጀምረው፣ በጸሎት እንጀምረው፣ በጾም እንጀምረው፣ በቃለ ጊዜያር እንጀምረው ከዚያ ወደፊት ሰፋ እያደረግንና የማንግባባባቸው ጉዳዮች ካሉ በሊቃውንቶች ቁጭ ተብሎ ምክክር እየተደረገ ይሄ እናድርገው ያን እናድርገው እየተባባለ ሊኬድ ይችላል ሊያቀራርቡ በሚችሉን ጉዳዮች ጉዳዮች ላይ ከተቀራረብን ሌሎቹ ቁልቁለት ናቸው ብዬ ነው ማስበው። ቄስ በሪውም መኮንን መድኃኔዓለም የኢትዮጵያ ወንጌላዊት ቤተ ክርስቲያን ካህን አገልጋይ፣ በጣም አመሰግኖታለሁ፣ ስለጊዜው። እግዚአብሔር ይስጥልኝ። እኔማ አመሰግናለሁ፣ እድሉን ስለሰጣችሁ። እግዚአብሔር ይስጥልኝ። የምሽቱ ዝግጅታችን በዚሁ ይጠናቀቃል። እስካሁን ሳስተናግዳችሁ በቆየሁት በሰለሞን ክፍሌና ፕሮግራሙን በመድራልን ሀይሉት አመራት ስም እሰናበታለሁ። መልካም ምሽት።